የምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በልጁ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ምሕረቱን በእኔና በእናንተ ላይ የገለጠ እግዚአብሔር አምላካችን እየደገፈን፣ እየጠበቀን ለዚህች ለተወደደች ምሽት እንድንበቃ ፈቃዱ ሆኗል። እንደምናመሻችሁ፣ በጌታ የተወደዳችሁ ክብራን አድማጮቼ፣ በዛሬው ምሽት ክፍለ ጊዜ ጥናታችን የምንመለከተው የማቴዎስ ወንጌል የምዕራፍ አራትን ትምህርት ይሆናል ማለት ነው። ወዳጆቼ ዛሬ ሕይወታችንን በቃሉ ካልገነባን፣ በቃሉ ካልሰራን፣ በቃሉ እምነታችንን ካላደረጀንና ካላጎለበትን በስተቀር የነገውን ፈተና በጽናት ማለፍ ከቶ አንችልም። ነገ የሚመጣውን ፈተና ከፊት ለፊታችን ያለውን እንቅፋት ለመራመድና ለማለፍ እንችል ዘንድ በእግዚአብሔር ቃል እምነታችንን ማጎልበትና ማጠንከር መቻል አለብን። ሰው ቤቱን በድንጋይ፣ በጡብ፣ በሸክላ በእብነ በረድ ሲሠራ ሳይ እገረማለሁ ወገኖቼ፣ ነገ ትቶት ውልቅ ይላልና። እኔና እናንተ ከእብነ በረድና ከድንጋይ በበለጠ በእግዚአብሔር ቃል ሕይወታችን ቢታነጽ ለዘላለም ነው። ወገኖቼ፣ ሞት ነገ ከተፍ ማለቱ አይቀርም። ሰው የነገውን ሳያስብ ዛሬ ቤቱን ያሳምራል። ወርቅ እንደ ቀላል ነገር ቢገኝና በእውነት ነው የምላችሁ ቢሸመት በወርቅ ቤቱን ሁሉ አጥሩንም ሁሉ በወርቅ ሳያስገነባ አይቀርም ብዬ አስባለሁ። ከወርቅ በላይ የሆነ የእግዚአብሔር ቃል ስላለን ደግሞ እኔና እናንተ ቤታችንንና ቤተሰባችንን፣ ሥራችንንና ኑሮአችንን በቃሉ መገንባት መቻል አለብን። ሞት ቀጠሮ አይሰጥምና፣ ዛሬ እምነታችንን ወገኖቼ፣ በእግዚአብሔር ቃል ማነጽ መቻል አለብን። እግዚአብሔር ይርዳን። ሰርተ

ታይሌ የምንዝናናበት ጊዜ አልቋል ወደ ጌታ ወደ ኢየሱስ ክርስቶስ እንምጣ ሲል አዚሟል። ታላቅ ምስክርነት ነው። ወገኖቼ ዛሬ ሞት ከተፍ ቢልህ ድንገት፣ አይ ገና ለልጆቼ ቅርስን አላዘጋጀውም፣ እባክህ በሚቀጥለው ሳምንትና ወይንም በሚቀጥለው ወር ድረስ እንጂ መቼ ተዘጋጀውና ለቤቴስ፣ ለቤተሰቤስ ምን አስተርፌ ምግባቸውን፣ ቀለባቸውን፣ የልጆቼን የትምህርት ቤት ገንዘብ ገና ወደፊት ደግሞ የሚያድጉበትን አላዘጋጀውምና እባክ በሚቀጥለው ወርና ብለን ለሞት ቀጠሮ አንሰጠውም። ድንገት ከተፍ ይላል። ያኔ ድርድር የለም ወገኖቼ። የእግዚአብሔር ልጅ ኢየሱስ ክርስቶስ መድኃኒ ዓለም ብቻ ምሕረትን ማድረግ ያውቅበታል። ለሰው ልጅ አው ለስቄል እድሜ እንደጨመረለት ለእኔና ለእናንተ በምሕረቱ እየታደገን ዛሬን አልፈን ነገን እንድናይ የሚረዳን እግዚአብሔር ብቻ ነው። አው እግዚአብሔር ብቻ የምሕረት አምላክ ነው። ሞት ጨካኝ ነው ወገኖቼ። ከምንወዳት ባለቤታችን ከምንወዳቸው ልጆቻችን ከምንወዳቸው ጓደኞቻችንና ዘመዶቻችን ዛሬውኑ ደወሉን ያንቃጨለ እንደሆነ መሰናበት ነው በቃ። እግዚአብሔር ግን አዎ፣ የምሕረትን ቃጭል እንጂ የምሕረትን ደወል እንጂ የሞትን ደወል ፈጽሞ አሰማም በላያችን ላይ። እግዚአብሔር ለዘላለም እየተመሰገነ ይሁን። ዛሬ ለመጀመሪያ ጊዜ ይህንን የራዲዮ ፕሮግራም ለማድመጥ የቀረብክ ወንድሜ፣ እህቴ፣ ታላላቆችና ታናናሾች ብትኖሩ አሁኑኑ እለምናችኋለሁ። ወደ ኢየሱስ ክርስቶስ ኑ፣ በእርሱም እረፉ፣ በምሕረት እጆቹ ላይ ውደቁ። እግዚአብሔር የምሕረትን ደወል በዚህኝ ሰዓት እያሰማችሁ ነውና ጥሪውን እሰምታችሁ ወደ እርሱ ቅረቡ። ሕይወታችሁ መደምደሚያው መጨረሻ የሚያምረው በኢየሱስ ክርስቶስ ስትሆኑ ብቻ ነው። እግዚአብሔር ይክበር ይመስገን። እግዚአብሔር ይባርካችሁ። እናመስግን። ጌታችን አምላካችን የይስሐቅ የአብርሃም ያዕቆብም አምላክ በዚህን ጊዜ ስምህን እንጠራለን በእኛ መካከል እንድትገኝ ቅዱስ የሆነውንና ዘላለማዊ የሆነውን ቃልን ደግሞ እንድትመግበን እነሆ የመንግሥትን ሚስጢር ደግሞ ገላልጠ እንድትናገረንና እንድታስተምረን እንለምንሃለን። በዚህን ሰዓት እግዚአብሔር አባቴና አምላኬ ሆይ ታላላቆችና ታናናሾች፣ ወንዶች ሴቶችና ባሪያዎች ልጆች ከቃል ማዕድ ሊመገቡ ቀርበዋልና በመንፈስ ቅዱስ አስተማሪነት ለሁላችንም እግዚአብሔር የሚያስፈልገንን ቃልህን ደግሞ እንድትሰጠን እንለምነሃለን። የሚኖረንን ጊዜ ሁሉ ባርክልን፣ ድካማችንንም ሁሉ እርሳው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም ባለፈው ትምህርታችን ፈተና የሚለው ቃል ሁለት ትርጉሞች እንዳሉትና ጌታ ኢየሱስ የተፈተነው ፈተና እኛ ሰዎች ከምንፈተነው ፈተና እንዴት እንደሚለይ ገልጸን ነበር። ወደ ዛሬው ትምህርታችን ስንገባ ደግሞ ከማቴዎስ ወንጌል ምዕራፍ አራት ከቁጥር አንድ ጀምረን እንከታተላለን። በክርስቶስ ኢየሱስ ላይ የደረሰው ፈተና ሔዋንን በገነት አጋጥሟት ከነበረው ፈተና ጋር የሚነጻጸር ነው። ልብ በሉ። ጌታ ኢየሱስ በምድረ በዳ ሲፈተን፣ ሔዋን ግን በገነት ነበር የተፈተነችው። እስቲ ቁጥር አንድን እናንብብ። ከዚያ ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይለናል። የተፈተነው ጌታ ኢየሱስ ማለት ነው፣ በዲያብሎስ ነበር። ቁጥር ሁለትና ሦስትን ደሞ እንመልከት። አርባ ቀንና አርባ ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆነ እነዚህ ድንጋዮች እንጀራ እንዲሆኑ በላአለው ይህ ወደ ሕይዋን የመጣ ዐይነት ፈተና ነበር። የመጀመሪያው የሚጨበጥ ነበር። የዛፉ ፍሬ ለመብላት የሚያስጐመጅ እንደሆነ አየች። ዘፍጥረት ሦስት ስድስትን አስታውሱ። ጌታ ኢየሱስም ድንጋዩን ዳቦ እንዲያደርግ ተጠየቀ። በአንደኛ ዮሐንስ ምዕራፍ ሁለት ከቁጥር አሥራ አምስት እስከ አሥራ ስድስት እንዲህ የሚል ቃል እናገኛለን። አንደኛ ዮሐንስ ምዕራፍ ሁለት ከቁጥር አሥራ አምስት እስከ አሥራ ስድስት ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለ ሆነ እንጂ ከአባት ስላልሆነ፣ ማንም ዓለምን ቢወድ የአባት ፍቅር በርሱ ውስጥ የለም ይላል። ይህ ዓይነቱ ፈተና ለክርስቲያኖች የሥጋ ምኞት እንደሆነ ተጠቅሷል። ቁጥር አራት እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ይህ ቃል በዘዳግም ምዕራፍ ስምንት ቁጥር ሦስት ላይ ይገኛል። ዘዳግም ስምንት ሦስት ጌታ ኢየሱስ የብሉይ ኪዳን መጻሕፍትን ያውቃል፣ በእግዚአብሔር መንፈስም እንደ ተጻፉ ያምናል ሁለተኛው ፈተና ደግሞ የሚከተለው ነው ቁጥር አምስትና ስድስት ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል እግርህም በድንጋይ እንዳትሰናከል በእጃቸው ያነሰዋል ተብሎ ተጽፏልና የእግዚአብሔር ልጅ እስከሆንክ ወደ ታች ራስህን ወርውር አለው ዲያብሎስ ከመዝሙር ዘጠና አንድ ቁጥር ዐሥራ አንድና አሥራ ሁለትም በመጥቀስ ነበር ጌታን የፈተነው። ቃሉን ግን በትክክለኛ መንገድ አልጠቀሰውም። ይህ መንፈሳዊ ፈተና ነው። ሔዋን ፍሬውን ባየች ጊዜ ለሰው ጥበብን የሚሰጥ እንደሆነ አስባ ጐመጀች። እንዲህ ዐይነቱ ፈተና የኵራትና የትእቢት ፈተና ነው። ኢየሱስም ጌታ አምላክህን አትፈታተኖ ተብሎ ደግሞ ተጽፎአል አለው። ቁጥር ሰባትን ተመልከቱ ይህ ደግሞ ከዘዳግም ምዕራፍ ስድስት ቁጥር አስራ ስድስት ዘዳግም ስድስት አስራ ስድስት የተጠቀሰ ወይም ደግሞ የተወሰደ ነበር ሦስተኛው ፈተና ስነ ልቡናዊ ነው ቁጥር ስምንትና ዘጠኝን ተመልከቱ ደግሞም ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው የዓለምንም መንግሥታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ፣ አለው። ሰይጣንም የዓለምን ነገሥታትና ክብራቸውን ለጌታ አሳየሁ። ይህ የሰንልቦና ፈተና ነው። ሰው ስልጣንን ይመኛል። ሔዋን ለዚህ ፈተና ተጋልጣ ነበር። ወገኖቼ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርን መልካሙንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው ብሎ ሴጣን ሔዋንን እፈተናት። ብዙዎቻችን ለእንደዚህ ዐይነቱ ፈተና እንሸነፋለን እስቲ ቁጥር አሥር እንደምወረድ ብለን እኔ የጌታ ኢየሱስን መልስ ልብ በሉ እዚህ ላይ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፎአልና አለው ጥቅሱን የጠቀሰው ከዘዳግም ምዕራፍ ስድስት ቁጥር አሥራ ሦስትና ከምዕራፍ አሥር ቁጥር ሀያ ላይ ነው ጌታ ኢየሱስ በተፈተነ ጊዜ ሁሉ ከእግዚአብሔር ቃል እየጠቀሰ ነበር የመለሰው። ይህም ለሁላችን ታላቅ ትምህርት አለው። ብዙዎቻችን የክርስትናን ሕይወት በትክክል መኖር የሚያቅተን ለምንድን ነው? ወገኖቼ፣ ለዚህ ከሚጠቀሱት ምክንያቶች አንዱ የእግዚአብሔር ቃል ሙላት ስለ ሌለን ነው። ጌታ ኢየሱስ ሦስት ጊዜ ከዲያብሎስ ለቀረበለት ፈተናዎች መልስ ሲሰጥ ከእግዚአብሔር ቃል በመጥቀስ ነበር። የእግዚአብሔር ቃል ለምንፈተንባቸው ፈተናዎች ሁሉ መልስ አለው። ለፈተናዎቻችን ሰዎች ወይም የሥነ ልቦና ጠቢባን ትክክለኛ መልስ ሊሰጡን አይችሉም። እግዚአብሔር ግን መልስ አለው፣ መልሱም በቃሉ ውስጥ ተገልጿል። ለዚህ ነው የእግዚአብሔርን ቃል እንድናጠናና በሙላት እንዲኖረን የሚያስፈልገው። አሁንም ጌታ ኢየሱስ የሰይጣንን ፈተና የተቋቋመው ተጽፏል በማለት ከእግዚአብሔር ቃል በመጥቀስ መሆኑን ደግሜ መናገር እፈልጋለሁ። ይመስለኛል ወይም ከዚህ የተሻለ መንገድ እንደሚኖር አምናለሁ በማለት በተለሳለሰና በሚያመነታ ሁኔታ አልተናገረም ጌታ ኢየሱስ ክርስቶስ። ነገር ግን በሙሉ እምነት የእግዚአብሔር ቃል እንዲህ ይላል በማለት ነበር የመለሰው። ስሙ ከፍ ይበል። ጌታ ኢየሱስ የእግዚአብሔርን ቃል ለዲያብሎስ ፈተና በትክክል ተጠቅሞበታል። የእግዚአብሔርም ልጆች ይህን መንገድ ቢከተሉ ይበቃቸዋል። ሰይጣንም ትክክለኛ መልስ እንደ ተመለሰለትና ከጌታ ጋር መከራከር እንዳልቻለ እዚህ ላይ ልብ ይሏል ምክንያቱም በሚከተለው ጥቅስ እንደምናነበው ያን ጊዜ ዲያብሎስ ተወው ይለናልና፣ እስቲ ቁጥር አሥራ አንድን ተመልከቱ። ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበር ይለናል። በሉቃስ ወንጌል ምዕራፍ አራት ቁጥር አሥራ ሦስት ሉቃስ አራት አሥራ ሦስት ላይ ሰይጣንም ለጊዜው ተወው የሚል ቃል ተጽፏል። ይህም የሚያሳየው አገልግሎቱን ፈጽሞ ከምድር እስኪሄድ ድረስ በተደጋጋሚ እየመጣ እንደሚፈትነው ነው። ለምሳሌ ጌታ ኢየሱስን በጌተ ሰማኒ በመከራ ውስጥ እንደ ፈተነው እንመለከታለን። በጌታ ኢየሱስ ላይ የደረሰውን ፈተና እንደገና ተመልክተን ለትምህርታችን የሚሆኑትን አንዳንዶቹን ለማስተዋል እንሞክር። ወገኖች፣ በመጀመሪያ ደረጃ ኢየሱስ ክርስቶስ የአይሁድ ንጉሥ ሆኖ እንደ ተወለደ ተመልክተናል። የተዋወቀውም እንደ ንጉሥ ነበር። ንጉሥነቱን ሳይለቅ ተጠምቋል። የተፈተነውም ንጉሥ ሆኖ ነው። ማቴዎስ በወንጌሉ የኢየሱስን ንጉሥነት ሊያሳየን ነው የሚፈልገው። እዚህ ላይ ልብ በሉ። የኢየሱስ ክርስቶስ መፈተን ብዙ ነገሮችን ይገልጣል። አንደኛው ሰይጣን እኔ ሊል የሚችልልውና ያለው ፍጡር መሆኑ ነው። ከጌታ ከኢየሱስ ጋር በምድረ በዳ ተገናኝቶ ለጌታ ፈተና በማቅረቡ ሕልውናው ተገልጧል። አንዳንዶች የሰይጣንን ሕልውና በመካድ ሰይጣን የሚባል ነገር የለም፣ ሰዎች ከጭንቀት የተነሣ የሚፈጥሩት የሥነ ልቡና ተጽዕኖ ነው ለሚሉት ወደ ጌታ ቀርቦ ፈተና ማቅረቡ ለሕልውናው ማረጋገጫ ነው። ሌላው የተገለጠው ነገር ደግሞ የሰይጣን ብልጠት የተሞላው አታላይነቱ ነው። በመጀመሪያ ጌታ ኢየሱስን አንተ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች ዳቦ እንዲሆኑ እዘዝ አለው። ይህ በሌላ አባባል ማንነትህን ከእግዚአብሔር በፈጠረበት መንገድ ሳይሆን በሌላ መንገድ አረጋግጥ እንደ ማለት ነው። ኢየሱስ ክርስቶስን ወንጀል እንደ ሠራ ከመሞከር የበለጠ ፈተና የለም። ይህ ፈተና እንዴት እንደ ክፉ ፈተናን ቈጥረዋለን። ድንጋዩን ወደ ዳቦ መቀየር ጥሩ አይደለም ወይ የሚሉ ሰዎች ይኖሩ ይሆናል። ጌታ ኢየሱስ በአገልግሎቱ መካከል በሺህ የሚቆጠሩ ሰዎች በሁለት አሣ በአምስት እንጀራ እንደ መገበ ይታወቃል። ነገር ግን ሰይጣን በዚህን ጊዜ ጌታ ኢየሱስን ከእግዚአብሔር ፈቃድ ወጥቶ እንዲሳሳት ነበር የፈተነው። ኢየሱስ ኃይለኛ ነው ለዘላለም ስሙ የተመሰገነ ይሁን በተጨማሪም ጌታ ኢየሱስ በፈተናዎቹ ሁሉ መልስ ይሰጥ የነበረው ከእግዚአብሔር ቃል እንደነበር እናስተውላለን በሌላ አባባል የመንፈስ ሰይፍ የሆነውን የእግዚአብሔርን ቃል ተጠቅሟል ማለት ነው በኤፌሶን ምዕራፍ ስድስት ቁጥር አሥራ ሰባት ላይ ይህ የመንፈስ ሰይፍ የእግዚአብሔር ቃል እንደሆነ ተጠቅሷል በየጊዜው መልሱ ተጽፏል የሚል ነበር። በጌታ የተወደዳችሁ ወገኖች፣ በዚህ ቃል ብንሞላ በሕይወታችን በሚገጥሙን ልዩ ልዩ ፈተናዎች ብንጠቀምበት፣ አስተማማኝና የሚያጠቃ መሣሪያ ነው። ሌላው በጣም የሚያስገርመው ነገር ጌታ ኢየሱስ በመደጋገም የጠቀሰው ከኦሪት ዘዳግም መሆኑ ነው። በሁለተኛ ደረጃ ሰይጣን ጌታ ኢየሱስን የፈተነው ተራ ተአምራትን በማድረግ የሃይማኖት መሪ እንዲሆን ለማድረግ ነበር። ይህ እግዚአብሔር በምድር ላይ እንዲፈጽሞ ከሰጠው ተግባር ፈጽሞ የተለየ ነው። እሱ ራሱን ሊያሳይ ራሱንም ሊያከብር ሳይሆን የላከውን ፈቃድ አድርጎ እግዚአብሔርን ሊያከብር ነው የመጣው። ዲያብሎስ ግን የክርስቶስን መስቀል ሊጠቅሰው አልፈለገም። ያ ተአምር እርሱ ድል የሚሆንበት ስለሆነ ሊጠቅሰው አይፈልግም አይችልምም። የክርስቶስን የመስቀል ድል የማይጠቅስ ማንኛውም ሃይማኖታዊ እንቅስቃሴ ሰይጣናዊ ነው። ሰይጣን ኢየሱስን ተአምራት በመሥራት የሃይማኖት መሪ እንዲሆን ነበር የፈተነው። ወገኖች፣ ተአምራት ሠሪ በመሆን ብዙ የሚያሳስቱና አደገኛ እንቅስቃሴዎች እንዳሉ ልነግራችሁ እወዳለሁ። ተአምራትን መሥራትማ ዲያብሎስ ማስመስሎ ይሠራል። ሙሴ ተአምርን ባደረገ ጊዜ የግብፅ ጠንቋዮች ያንኑ መልሰው ያደርጉ ነበር። ስለዚህ በታምር ላይ እምነታችንን ልንመሠርት አይገባንም። እምነታችን የአባቱን ፈቃድ ባደረገው በመስቀል ላይ ሞቶ እኛን ከኃጢአትና ከዲያብሎስ ባዳነን በጌታ በኢየሱስ ላይ ሊሆን ይገባል። ታምራትንም የሚሠራው እርሱ ጌታችን ኢየሱስ ክርስቶስ ነው። በርሱ ታምር እንደነቃለን እናከብረዋለንም። እርሱ በሠራው ተአምራት ሰዎችን አናከብርም። ክብር ለሚገባው ክብርን እንሰጣለን። ጌታ ኢየሱስ ተአምራት በመሥራት የሃይማኖት መሪ ሊሆን አልመጣም። ተልእኮው ይህ አልነበረም። ተአምርን ቢሠራ ከሥራዎቹ አንዱ እንጂ፣ የእርሱ ታላቅ ተአምር የመስቀል ሥራው ነው። ዲያብሎስ ግን ተአምር ሰሪ ሃይማኖተኛ አድርጎ ሊያስቀምጠው ነበር የፈለገው ዲያብሎስ ከእግዚአብሔር ቃል ከመዝሙር ዘጠና አንድ ከቁጥር አሥራ አንድ እስከ አሥራ ሁለት ላይ የሚገኘውን ጥቅስ ጠቅሶለት መላእክቱን ስለ አንተ ያዛቸዋልና እግርም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል የሚለውን ጥቅስ በመጥቀስ ጌታን ተፈታትኖት ነበር ዲያብሎስ። ይህን ጥቅስ ለራሱ ዓላማ ቢጠቅሰውም ሊጠቀምበት የፈለገው ግን በተሳሳተ መንገድ ነበር። ሰይጣን ይህን ጥቅስ ሲጠቅስ በመንገድ ሁሉ ይጠብቁ ዘንድ የሚለውን እጅግ አስፈላጊ የሆነውን አረፍተ ነገር አልጠቀሰም። ያ የጥቅሱ መሠረታዊና አስፈላጊ ክፍል ነው። ጌታ በእኛ ሕይወት ተአምርን የሚሠራው በራሱ ፈቃድ እንጂ በእኛ ፈቃድ አይደለም። ወገኖች ሰይጣን በዚህ ሥራ ጌታ ኢየሱስን በተአምር ላይ ብቻ አተኩሮ የእግዚአብሔርን መንገድ እንዲረሳ ሊያደርገው ነበር። እግዚአብሔር በመንገዱ እንደ ፈቃዱ ስንመላለስ የሚረዱንና የሚጠብቁንን መላእክቱን ያዝልናል እንጂ በራሳችን ፈቃድ ራሳችንን እየጣልን ተአምራት እንስራ ብንል የማይሆነ ነገር ነው። እግዚአብሔር ሁሉን የሚገዛና የሚቈጣጠር ፈጣሪ ነው። እኛ ደግሞ ፍጥረቶቹ ነን። ስለ ሆነም ለእርሱ ፈቃድና ጌትነት ልንገዛ ይገባናል። እርሱ የፈቀደው በሕይወታችን ሊሆን እንጂ እኛ የፈቀድነው አይደለም። ዲያብሎስ ጌታን የፈተነበት ሌላው መንገድ የዚህችን ዓለም ገዢዎችንና ሥልጣናቸውን በማሳየት ነበር። እዚህ ላይ አንድ ጥያቄ ልንጠይቅ እንችላለን። ለመሆኑ ዲያብሎስ የዓለምን ገዢነትንና ሥልጣንን ሊሰጥ ይችላልን? ለዚህ ጥያቄ መልስ ከመስጠታችሁ በፊት ትንሽ እንድታስቡ ጠይቃችኋለሁ። ጌታ ኢየሱስ ይህ ጥያቄ ሲቀርብለት ወዲያውኑ አትችልም አላለውም። ይህን ነገር ሳስበው ሰይጣን የዚህችን ዓለም ስለ ሞላትና በአየር ላይ ሥልጣን ያለው ስለሆነ ሆነ የዓለምን ሥልጣን የሚሰጥ ይመስለኛል። በዓለም ላይ ከገዢዎችና ከሥልጣናት በስተጀርባ ያለውና ለክፉ ሥራ የሚጠቀምባቸው ሰይጣን መሆኑን ስመለከት ሰይጣን ገዢነትን ሊሰጥ እንደሚችል አስባለሁ። ሰይጣን ሥልጣንን ይፈልጋል። የወደቀውም የእግዚአብሔርን ሥልጣን ሲፈልግ ነው። እንደ እግዚአብሔር ሆኖ እንዲሰገድለትና እንዲመለክ ይፈልጋል። ለዚህ ነው ጌታን ወድቀ ብትሰግድልኝ ይህን ሁሉ እሰጥሃል ያለው። በቁጥር አሥራ አንድ ላይ እንደምናነበው ሰይጣን ለጊዜው ጌታ ኢየሱስን ትቶ ሄዷል። ይህም ለጊዜው ነው እንጂ በቋሚነት እንዳልሆነ የታወቀ ነው። ስለዚህም ወገኖቼ፣ ብቻውን ታምራትን ማድረግ የሚቻለውን አምላክ እሱን እናምልክ። ብቻውን ታምር የሚያደርግ ችግረኛውን የሚታደግ ቁም ቅልሽ የሚፈታ ኢየሱስ፣ የኛ ጌታ። ብቻውን ታምር የሚያደርግ ችግረኛውን የሚታደግ ቁም ቅልሽ የሚፈታ! ኢየሱስ ብቻ ጌታ

እንግዲህ በጌታ የተወደዳችሁ አድማጮች የዛሬው ዝግጅታችን እዚህ ላይ ያበቃል። እግዚአብሔር አምላካችን ከመጀመሪያ እስከ መጨረሻው ድረስ በመንፈስ ቅዱሱ ስለ መራን ስለ አስተማርን ስሙን ለዘላለም ከፍ ከፍ እናደርጋለን። አስተያየት ወይም ጥያቄ ቢኖራችሁ በአድራሻችን ለመጽሐፍ ቅዱስ ትምህርት በራዲዮ የመልእክት ሳጥን ቁጥር ዐሥራ ሦስት ስልሳ ስድስት ደግሞ አለሁ፣ ለመጽሐፍ ቅዱስ ትምህርት በራዲዮ የመልእክት ሳጥን ቁጥር ዐሥራ ሦስት ስልሳ ስድስት አዲስ አበባ ብላችሁ ጻፉልን። ይህንን ስታደርጉ ሳለ እግዚአብሔር ይባርካችኋልና በጸሎታችሁ ሁሉ ይህንን አገልግሎት አስቡ። ደህና አደሩ።